የታላቋ የብሪታንያ መንግስት ለኢትዮጵያ መንግስት የሸጠውን የኒኩለር ጦር መሳሪያ ማምረት የሚያስችል ውህድ በተመለከተ የደህንነት ማረጋገጫ በአስቸኳይ እንዲያቀርብ ተጠየቀ። የብሪታንያ መንግስት በ1193 የእንግሊዝ ፓውንድ የዲትሪየም ውህድ ለኢትዮጵያ መንግስት የሸጠው ባለፈው የፈረንጆች ዓመት መጀመሪያ ወር ላይ ነው። ግብይቱ የተካሄደውም የብሪታንያ የስራ ፈጠራና ችሎታ በሰጠው ፍቃድ ነው። የዲትሪየም ውህድ ከኒኩለር ግንባታ ቅመማ በተጨማሪ መድኃኒት ለማምረት እና የኒኩለር ጦር መሳሪያ ለመስራት ሊውል ይችላል። የዲትሪየም ውህድ በዲ ወይም ቱሄች ምልክት የሚታወቅ ሲሆን ሄቪ ሃይድሮጅን በመባልም ይጠራል። መረጃውን ያወጣው የጸረ ጦር መሳሪያ ሽያጭ የዲትሪየም ውህድ ወደ ኢትዮጵያ የተላከው ለወታደራዊና ለመደበኛ ዓላማ የሚውል በሚል ጥምር ፍቃድ እንደሆነ ጠቁሟል። የስኮትላንድ ብሔራዊ ፓርቲ የፓርላማ አባል ስቲቭ ጌትስን የውጭ ጉዳይ ኮሚቴ ኢትዮጵያ ከሰሜን ኮሪያ ጋር ያላትን የቆየ ወታደራዊ ወዳጅነት በመጥቀስ ውህዱ ምንም ኒውክሌር ከሌላት ኢትዮጵያ ወደ ሰሜን ኮሪያ ሊሻገር ይችላል ሲሉ ስጋታቸውን በመጥቀስ መንግስት ጉዳዩን በአስቸኳይ እንዲያጣራ ጠይቀዋል። በሁለቱ ሀገር መካከል ስምምነቱ ከተፈጸመና ሽ ጥያቄው ከተካሄደ ከበርካታ ወራት በኋላ ምን አሳስቦት ጥያቄውን አነሱ ስል የስኮትላንድ ብሔራዊ ፓርቲ የፓርላማ አባል ስቲቭ ጌትስን ጠይቄያቸው ነበር። ምንድን ያሳስበን ኢትዮጵያ የኒክሌር ፕሮግራም የላትም። ሆኖም ግን ከሰሜን ኮሪያ ጋር የቆየ ወዳጅነት አላት፣ ወታደራዊ ትስስር ጭምር። እናም ከብሪታንያ መንግስት ይህ ምርት ለኢትዮጵያ ተሸጦ ከዛ ለሰሜን ኮሪያ ላለመሸጡ ማረጋገጫ እንፈልጋለን ስንል ጠይቀናል። እስካሁን መንግስት ምንም ምላሽ ባይሰጠንም ምንም አይነት የኒኩለር ግንባታ ለሌላት ሀገር ኢትዮጵያ የኒኩለር ምርት ለመስራት በሚል ፍቃድ የዲትሪየም ሆድ መሸጥ ፍጹም ያልተለመደ ነው፣ መሰረታዊ ጥያቄ አስነሳ ሲል ተናግረዋል። ሰሜን ኮሪያ፣ ብሪታንያ ና ኢትዮጵያ ተዋውለው ገዥና ሻጭ ከመሆናቸው ድፍን አንድ አመት በፊት ከአንድም ሶስት የተሳካለት የኒኩለር ሙከራ ማድረጓን የተለያዩ ዜናዎች ዘግበዋል። ይህ ማለት ሰሜን ኮሪያ ገና በፊት በቂ የዲትሪየም ውህድ አላት ማለት አይሆንም ወይ? ስላቀረብኩት ጥያቄ ምላሻቸው ያልሆን ይችላል። ነገር ግን ምንድን ነው ለማወቅ የፈለግ ነው። እንደሚሰማኝ ዋናው ነገር እኔ እንደ ታላቋ ብሪታንያ የምክር ቤት አባልነት የብሪታንያ የኒውክለር መሳሪያ ወደ ሰሜን ኮሪያ አለመሄዱን እንዲረጋገጥልን ነው ጥያቄውን ያነሳ ነው። ሰሜን ኮሪያ ዲትሪየም ኖራትም አልኖራትም የኒውክለር መሳሪያ ከብሪታንያ ወደ ሰሜን ኮሪያ እንዳይሻገር ነው ስጋታችን። ይህ ደግሞ ትክክለኛ ጥያቄ ነው ብለዋል። የብሪታንያ መንግስት ባለፉት አምስት ዓመታት 86 የዲትሪየም ውህድ ወደ ውጭ ላከ ሲሆን ሳዑዲ አረቢያ፣ ካዛክስታን፣ ኩዌት፣ አንጎላ፣ ኢራቅ፣ ግብፅ፣ ጆርዳን ብራዚል፣ ኖርዌይ እና ጋና የሚጠቀሱ ናቸው። አንድሪው ስሚዝ የዘረ ጦር መሳሪያ ሽያጭ ቃል አቀባይ፣ ሄራልድ ስኮትላንድ ለተሰኘ ጋዜጣ ብሪታንያ ለመደበኛ ስራ ወደ ውጭ የምትሸጣቸው በርካታ ንጥረ ነገሮችና መሳሪያዎች ለጦር መሳሪያ ሊውሉ ይችላሉ። እናም ለኢትዮጵያ የተሸጠው ውህድ ለሰሜን ኮሪያ ሊደርስ ይችላል የሚል ጥርጣሬ ካለ በቀጥታ መጣራት አለበት ብለዋል። በለንደን የሚገኘው የኢትዮጵያ ኤምባሲን በጉዳዩ ሀሳብ እንዲሰጡኝ ጠይቄ ነበር፣ ምላሽ አላገኘሁም። ለዶቼቬሌ ራዲዮ ሀና ደምሴ ለንደን